አምስቱ አማጺ ቡድናት የኦሮሞ ነጻነት ግንባር፣ የኦጋደን ብሔራዊ ነጻነት ግንባር፣ የጋምቤላ ህዝቦች ነጻነት ንቅናቄ፣ የሲዳማ ብሔራዊ ነጻነት ግንባር እና የቤኒሻንጉል ህዝቦች ነጻነት ንቅናቄ ባለፈው ሳምንት ኦስሎ፣ ኖርዌይ ላይ ባደረጉት ስብሰባ ፒፕልስ አላያንስ ፎር ፍሪደም ኤንድ ዲሞክራሲ በምህጽሩ ፒኤኤፍዲ ተብሎ የሚጠራውን ጥምረት መምስረታቸውን አስታውቀዋል። አምስቱ ቡድናት የኢትዮጵያን ህዝብ ይጨቁናል የሚሉትን የአገሪቱን ገዢ ፓርቲ ኢህደግን ከስልጣን ለማስወገድ ከ20 ዓመት በላይ በተናጠል ስታገሉ መቆየታቸውን አስታውቀዋል። አሁን የጋራ ጥምረት መምስረት የፈለጉበትን ምክንያት የኦሮሞ ነጻነት ግንባር የስራ አስፈጻሚ ኮሚቴ አባል አቶ ቶሌራ አደባ ለዶቼ ቬሌ ስናገሩ፣ ህብረቶች በተለያዩ ጊዜ እየተመሰረቱ ነበር፣ ግን እንደተፈለገው ወደፊት ለመራመድ አልቻሉም። የዚህ ጥምረትና ህብረት የሚመሰረቱት ህብረቶች አለ ወደፊት መራመድ አለመቻል ደግሞ የስ ሥርዓቱን እድሜ እያራዘመ የህዝቡን የህዝቦች መብቶች ረገጣ እንዲባባስ እያደረገው ነው እና በተለይ እንግዲህ እንደሚታወቀው የኢትዮጵያ መንግስት ሰፎ ጊዜ ባካሄደው ምርጫ ፍጹም የበላይነትን ሌሎችን በሙሉ በመቶ በመቶ አሸንፍ ያለሁ በማለት ጨቋኝ እና ዲክታተር ፓርቲ መሆኑን በግልጽ ያሳየበት ነው እና እንግዲህ በዛ በኩል ያለው ሁኔታ አስከፊና የባሰ ሁኔ በመከሰቱ እነዚህ ድርጅቶች ያለው አማራጭ በህብረት እንድነታችንን ኃይላችንን አስተባብረን መታገል ስንችል ብቻ ነው እንጂ ሌላው በዴሞክራሲያዊ መንገድ ወይም በሰላማዊ መንገድ ብቻ የሚደረገው ትግል መንገድ እንደተዘጋበት በመገንዘብ ነው። የአምስቱ ቡዲናት ከፍተኛ መሪዎች አባላት ሶስት ወር ባልበለጠ ጊዜ ተገናኝቶ በጋራ ስለሚሰራቸው ስራዎች እንደሚነጋገሩና አላማና ፕሮግራም ندمنا يكون هناك የፖለቲካ ተንታኝ አቶ ጀዋር መሐመድ በበኩላቸው እንዲህ አይነቱ ጥምረት አዲስ አይደለም ይላሉ። ይሁን እንጂ ይህን ጥምረት ለየት የሚያደርገው ተጣማሪዎቹ ቡድናት በአስተሳሰባቸውና በአቋማቸው ተቀራራቢ መሆናቸው ነው ሲሉ ለዶችቬሌ ተናግረዋል። የቤንሻንጉል ሕዝቦች ነጻነት ንቅናቄ ሊቀመንበር አቶ አብዱራሂም መሃዲ ኢሳ በተፈጠረው የጥምር ፓርቲ ስብሰባ ላይ በአካል መገኘት ባይችሉም በደብዳቤ መወከላቸውን ገልጠዋል። አንዳንድ የፖለቲካ ተንታኞች ለውጥ ከተፈለገ ከውስጥ መሆን እንዳለበት ሲከራከሩ፣ ከውጭ የሚደረገውን ፖለቲካዊም ሆነ በሚሊተሪ ኢህአዴግ ላይ ጫና መፍጠር በብዙ ምክንያቶች እንደማይሳካ የሚከራከሩ አሉ። አቶ ጀዋር ይህን ጉዳይ አስመልክቶ ለዶቼ ቬሌ ሲናገሩ ምን ለውጥ የሚመጣው ከውስጥ ስንል እንግዲህ ከሀገር ውስጥ ወይ ከመንግስት ስርዓት ውስጥ የሚለውን ለይቶ ማየት አስፈላጊ ነው። ከመንግስት ስርዓት ውስጥ ጥ የሚባል ከሆነ ያ ሚቻል አይመስለኝ። ያለቀለት ጉዳይ ይመስለኛል። አሁን ያለው ስርዓት እሱን ለማሻሻል የነበረችው እድል ተዘግታለች። ይሄ በውስጡ ለመለወጥ በጣም አስቸጋሪ ነው። ምንም እንኳን ለውጥ የሚፈልጉ ለማሻሻል፣ የፖለቲካ ምህዳሩን ለመከፈት ለማድረግ፣ የህዝቡን ተሳትፎ ለመጨመር፣ ሰላምና መረጋጋት መግባባትን ለማፈጠር ያላቸው ፍላጎት ያላቸው ሀይሎች በጣም ተመናምነዋል፣ አቅም የላቸውም። ከውስጥ ስንል ግን በሀገር ውስጥ በህዝቡ ውስጥ በትግል ነው ለውጥ የሚያመጣው ከሆነ ያ ምንም አከራካሪ ጉዳይ አይመስለኝም። አንድ ሰው በመግጥሚያ ቦክስ ገብቶ እዛ የቦክስ ሪንግ ውስጥ ካልገባ በስተቀር ከውጭ የሆነ የዛን ቦክስ ተወዳድሮ ያሸንፋል ማለት አይቻልም። ስለዚህ እነዚህ ድርጅቶች በውጭ ሀገር ተሰብስበው መወያየታቸውና የሆነ የጋራ አቋም ማምጣታቸው እንደ ጅምር ሊታይ ይቻላል። ግን ይሄ ጅምርና ይሄ ሀሳብ ወደ ምድር ወርዶ በህዝቡ ውስጥ በሀገር ውስጥ በሚደረግ የፖለቲካዊና ወታደራዊ እንቅስቃሴ ካልተደገፈ ከውጭ ሀገር ቁጭ ብሎ ለውጥ ይመጣል ማለት አይቻልም። ስለዚህ ይሄ ሀገር ውስጥ በሚደረግ ትግል ብቻ ነው ለውጥ የሚመጣው የሚለው አቋም ምንም የሚያ ብዙ የሚያስካከለ ትክክለኛ ያሳ ነው።